እንደ ዓለም አቀፉ የጋዜጠኞች መብት ተሟጓች ማብራሪያ መምህር ስዩም ተሾመ ኢትዮ ቲንክ ታንክ ዳት ካም በተባለ ድረገጽ ላይ የኢትዮጵያን ጉዳይ በመጽሐፍ ይታወቃል። ፖሊስ ባለፈው እሁድ እቤቱ ድረስ በመሄድ እቤቱን ከመበርበር አልፎ የግል ኮምፒውተሩን ወስዶ እሱንም አስሮታል ይላል ድርጅቱ። ናይሮቢ በስደት ላይ የሚገኘው ጓደኛው በስም ያልተጠቀሰው ጋዜጠኛውን ዋቢ በማድረግ የዓለም አቀፉ የጋዜጠኞች መብት ተሟጓች የድህረ ገጽ ጸሐፊው መታሰሩን ገልጾ ጉዳዩን ለማጣራት የኢንፎርሜሽን ሚኒስትሩ ጌታቸው ረዳ ጋ ደውለው ወዲያው መልስ ሊያገኝ ያለመቻሉንም አብራርተዋል። በዓለም አቀፉ የጋዜጠኞች መብት ተሟጋች የምስራቅ አፍሪካ ሀገራት ተጠሪ ሚስተር ሞሪ ቲሙቲንጋን በአሁኑ ወቅት ለምን ይሆን የኢትዮጵያ መንግስት የድረ-ገጽ ጸሐፊው ላይ ያተኮረው አልኳቸው። እንደሚ መስለኝ እንደሚመስለኝ እንግዲህ ካለፉት ስድስት ዓመታት ጀምሮ እጅግ በሚገርም ሁኔታ የነፃው ፕሬስ በኢትዮጵያ አሽቆልቁሏል። ያንን ተከትሎ የመረጃ ክፍተቶቹን የሚሞሉት የድረ ገጽ ጸሐፊዎች ናቸው። እናም ገንቢ ትችትን በመንግስት ላይ ያቀርባሉ። መንግስት ባይቀበልም፣ በህዝብ ዘንድ ግን ተቀባይነት አላቸው። ስለዚህም ነፃውን ጋዜጣ እንደ ዘጉት ሁሉ ይህንንም የመረጃ ድምፅ ለመዝጋት ነው። on official media houses. የታሳሪዎቹን ጋዜጠኞች ሁኔታስ አያያዙን ጭምር ትገመግሙ ይሆን አልኳቸው። እያንዳንዶቹ የኢትዮጵያ እስር ቤቶች እጅግ እጅግ ያሳስቡናል። የእስር ቤቶቹ ሁኔታም ለሰው ልጅ መኖሪያ የማይመቹ ናቸው በሚል እንሰማለን። ለመጎብኘት እድሉ የለንም። የታሳሪ ቤተሰቦችም ጭምር ይከለከላሉ። ኢትዮጵያ ውስጥ ነጻ ሐሳቡን በመግለጹ እስክንድር ነጋ በጸረ ሽብር ተከሶ ተፈርዶበታል። ሐሳቡም በመግለጹ ብቻ ባለሥልጣኖቹ ግን ስላልወደዱት ከአፍሪካ ሀገራት በሙያው ሥነ ምግባር አክብሮትና የጋዜጠኞቹ አያያዝ ኢትዮጵያ ምን ደረጃ አላት ላልኳቸውም፣ ኢትዮጵያ ዋስ ጄላ ኦፍ ጆርናሊስት። ኢትዮጵያ ጋዜጠኞችን በማሰር በከፋ ደረጃ ላይ ከሚገኙ ሶስት አገራት ውስጥ ተጠቃሽ ናት። ከአፍሪካ ኤርትራና ግብፅም ከእሷ ተርተ ይመደባሉ። ኢትዮጵያ ራሷን የእድገት ሞዴል ነኝ እያለች በሌላ በኩል ደግሞ ዜጎቿ በነፃነት ሀሳባቸውን እንዳይገልጹ መከልከሏ ገጽታዋን ያበላሽባታል። የድረ ገጽ ጸሐፊው ወይም ጦማሪው ስዩም ተሾመ የት እንደታሰርና በምን ሁኔታ ላይ እንዳለ እንደማይታወቅና ጉዳዩ ማሳሳቢ መሆኑንም የምስራቅ አፍሪካው ኃላፊ ሚስተር ሞሪቲ ተናግረዋል። በግልጽ ለኢትዮጵያ መንግሥት የምናቀርበው ጥያቄ ሕዝባችሁን አትግደሉ የሚል ነው። ብሎም ሰዎች ነፃ ሀሳባቸውን እንዲገልጹ ማድረግ ወይም መፍቀድ ጠቀሜታው ለአንድ ወገን ብቻ ሳይሆን ሁሉንም የሚጠቅም ነው። በነፃነት መናገርም መንግስታት በችሮታ የሚሰጡን፣ ሲያሻቸውም የሚከለክሉን የግል ንብረታቸው ሳይሆን ከእኛ ጋር የተፈጠረ ግለሰባዊ ሀብታችን ነው። ሁሉም አካላት በሀገራቸው ጉዳይ ላይ እንዲመክሩና ሀገራቸውን ከችግር እንዲያወጡ ብሎም የህብረተሰቡን ንቃተ ህሊና ለማጎልበትም ጋዜጠኝነት ትልቅ ድርሻ አለው። ለዶችቨል ራዲዮ ዘገባ መክብሽዋ ነኝ ከዋሽንግተን ዲሲ።